SBS Radio. የአውስትሬሊያ ቴኒስ ፕሮፌሽናሎች የበጋ ውድድር በብሪስበን፣ ሲድኒና ፐርስ ከአርብ ጃንዋሪ 3 እስከ እሁድ ጃንዋሪ 12 ይከናወናል። እንደ ማንኛውም የስፖርት አይነት ሁሉ ቴኒስም በበኩሉ በወጣቱ ትውልድ ዘንድ ተቀባይነትና ቀጣይነት እንዲኖረው ለማድረግ ጥረቶችን ያካሂዳል። በቴኒስ መጫወቻ ሜዳዎችና ጀርባ የቀጥታ ቴሌቪዥን ስርጭቶች ለተመልካቾች ይቀርባሉ። የ24 ተጫዋቾች ቡድናት፣ አሰልጣኞችና ደጋፊዎች በየጥጋታቸው ሆነው ድጋፋቸውን ይቸራሉ። ከዓለም ሀያኛ ደረጃን ይዞ ያለው ግሪጎር ዲሜትሪቭ ከአውስትራሊያን ኦፕን በፊት ያሉት ዝግጅቶች ጅምር መልካም እንደሆነ ተናግሯል። ሲድኒ ላይ በሚካሄደው ውድድር አውስትሬልያ ከካናዳ፣ ግሪክ ከጀርመን ይፋለማሉ። አሸናፊ የሆኑት ሁለት ቡድናት ለመጨረሻ ማጣሪያ ያልፋሉ። በአውስትሬልያ ቡድን በኩል ከዓለም ዐሥራ ስምንተኛ ደረጃን ይዞ ያለው አሌክስ ደመኖ፣ ሰላሳኛ ደረጃ ላይ የሚገኘው ኒክ ኪርጊዮስና ጆን ሚልማን ይገኛሉ። ኪርጊዮስ ምንም እንኳን ሰላሳኛ ደረጃ ላይ ያለ ቢሆንም ቡድኑን በመምራት ለቴኒስ ባልደረቦቹ ድጋፍ በመስጠትና ደጋፊዎችን በማዝናናቱ በኩል ቀዳሚውን ስፍራ ይዟል። በሌላም በኩል በዚህ ሳምንት ውስጥ ብሪስበን ውስጥ በሚካሄደው የብሪስበን ኢንተርናሽናል የሴቶች ግጥሚያ ከዓለም አቀፍ ተጫዋቾች ውስጥ ከዓለም የሦስተኛነት ደረጃን ይዛ ያለችው ጃፓናዊቷ ናኦሚ ኦሳካ ግንባር ቀደማዋ ስትሆን በአውስትራሊያ በኩል ከዓለም የሴቶች ቴኒስ በአንደኛነት ደረጃ ላይ የምትገኘውና ኤፒስዊች ብሪስበን የተወለደችው የሶስት ዓመቷ አሽባቲ መሪ ተሰላፊ ናት። ውድድሩንና ለውድድሩ ያላትን ዝግጅት አስመልክታም ስትናገር አውስትራሊያ ውስጥ መጀመሩ ለእኛ አውስትራሊያውያን በጣሙን ልዩ ነው በተለይም ብሪስበን ለእኔ እጅጉን አስደሳች ነው የሚሆነው። በጣሙን ጓጎች ያለው ቴኒስ ሜዳ ለመዝለቅ ችኩል ብያለሁ። ልምምዱን አጠናቅ ያለው ማድረግ የሚገባኝን ከውኛለሁ። አዲሱን ዓመት በጥሩ ሁኔታ ለመጀመር ዝግጁ ነኝ ብላለች። እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ኤዩ አምሃሪክን ይጎብኙ። ቴስ ዩ ን ላይክ ስ ን ፌስቡክ ፎሎ ስ ን ትዊተር